ሰላም ለእናንተ ይሁን። ጋቢና ቪዮ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ሀም በጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል የሰማነው ቨርቹዋል ሪያሊቲ ወይም ምናባዊ እውነታ በተባለው የቴክኖሎጂ ዘርፍ አማካኝነት ሕብረተሰብ አገዝ ሥራዎችን በመስራት ላይ ያለው ጉዞ ቴክኖሎጂስ የተባለ ተቋም መስራቸው ነው ዳንኤል ጌታቸውን ነው ከዘርፉ ጋር የተያያዙ ጉዳዮች በምሽቱ ያጋራናል። እኔና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩ ምራለው። ኤልያስ አስማሪያ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችን እንድትቆዩ እንጋብዛለን። ወደ ቀዳሚ ዝግጅት እንሻገር። ቨርቹዋል ሪያልቲ ወይንም ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የቴክኖሎጂ ዘርፍ ነው። ሰዎች ከውስን ስፍራ ሳይንቀሳቀሱ በኪሎ ሜትሮች ርቆ የሚገኙ ስፍራዎችን እንዲዳስሱም ያደርጋል፣ እንዲጎበኙም ይረዳል፣ ዝግጅቶች እንዲታደሙ፣ በተለያዩ እንቅስቃሴዎች ውስጥ እንዲሳተፉ ያግዛል። ይህን ዘርፍ ለኢትዮጵያን በማስተዋወቅ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂ ይሰኛል። የድርጅቱን መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸው ጋር አጭር ቆይታ አድርገናል። ጉዞ ቴክኖሎጂስ ከተመሰረተ አንድ ሁለት ዓመት ስድስት ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች ላይ በግል ደረጃ ለመንቀሳቀስ እንሞክር ነበረ። እኔ በበኩሌ ከዩኒቨርሲቲ ተመላቂ ከወንጉበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም ምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን ጎን ለጎን እየሰራ እንገኛለን። በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ፣ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለነሱ እስኪ ንገረን ትንሽ ለመጀመር። በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፔክሳር ብለን የምንሰራው ከምና በእውነታ ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፕቲክስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ መት መጨረሻ አካባቢ ላይ እናወጠዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱኑ ወደ ደግሞ ወደ ግብርና ላይ እንዲውልስ በረሃም በጣም አንድ ሰሙን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂው ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን እስፔሻሊ ለአይተው ከሆነ የበረሃን በጣ ለማባረር ብዙ ድምጽ ይፈጥሩ ነበረ፣ ገበሬዎችና ያ ማባረር ማስፈራራት የሚችል ድምጽ ስለሆነ የበረሃን በጣዎችን እስፔሻሊ ኢንጂነርድ በሆነ መልኩ ሮቦቶቹን ኢኩዊፕድ ዳርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርለድ ባንክ ላይ ሁለት ሺህ ሀያ ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዴስ ሶስት መልሳ ብለን አንድ ይለቀቅ እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የእኛ ዋነኛ ዓላማ እንደማጠቃለል በቱሪዝሙም በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚሁ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የእኛ ስራ ተደራሽ እንዲሆን መስራት ላይ ያተኮረ ተቋም። ምናባዊ እውነታ የሚባል ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብለው ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ? ይሄ ቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው ምናባዊነታ ወይም ቨርቹዋል ሪያሊቲ የምንለው እንደ ጽንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ ለምሳሌ ቪ አር ሄድ ሴቶች መምጣት ሲጀመር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ አለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም እየታየ አቅሙን በደንብ የተጠናቀር የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የምሰጥ ለምሳሌ የአንድ ሙከራ በደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመታየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን ባህል፣ የተለያዩ ጉዳዮችን በማማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው። ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይም ስራ ይመስለኛል እንግዳ እንደ መሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ የገጠሟችሁ ችግሮች ምንድን ናቸው በምን ሁኔታ አስፈታችሁ ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሠረታዊ ችግሮች ትንሽ ፈታኝ ነው ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱ ለመየር እኛም ሰዎችን ማሳመን በሚችሉ አሁን በቨርል ቴክኖሎጂ ይሄ ቨርል ሪል ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ በሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም እየሰራ የተለያዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረገን እንዲ ነው የሚሰሩት፣ ኤክስፒሪየንሶቹ እያለን ፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራት ሰፋ አድርጎ ነገሩ የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱን ወደ ዲጂታል ዓለም የምናመጣው እና አብሮ የተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅት ድርጅቱ ባቋቋምን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች አቆመው እና ያንን ወደ ኦልሞስት ስምንት ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሽያሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒክ ጌምስ በዛ መልኩ ግራንት አግኝተናል። ይሄን ግራንት ተጠቅመን ደግሞ አራት ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ ነው የጀመረው በመቀጠል የሶፍ ውመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ድያ እና ኮረማሽ የሚባል እነዚህን አራት ፕሮጀክቶች አናውንስ አድርገን እንሰራለን ብለን በዛ ደረጃ ፋይናንሽሊ ታለንት ዋይዝም በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት ዓመትም የደረስ ነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃነቅ ፈጥሯል ምንድን ነው ነገ የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል እጅግ በጣም አመሰግናለሁ ዳንኤል ጌታቸው ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ መልካም ጊዜ ይሆንልን አመሰግናለሁ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ነው ወደ እናንተ እየደረሰ ያለው አብራችሁን ስላላችሁ በድጋሚ አመሰግናለሁ። ወደ ቀጣዩ ዘገባ እንሻገር። በርካታ ኢትዮጵያውያን ወላጆች በስደት ወደ አሜሪካ ከመጡ በኋላ ልጆቻቸውን ለትልቅ ስኬት ማብቃት ትልቁ ህልማቸው መሆኑን ይናገራሉ። ይህ ማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይ ለዩኒቨርሲቲ ትምህርታቸው በቂ ገንዘብ ማጠራቀም ይጠበቅባቸዋል። ለመሆኑ ወላጆች ወጪያቸውን ተቆጣጥረው ገበያቸውን ማሳደግና በቂ ገንዘብ ለልጆቻቸው ትምህርት ማስቀመጥ የሚችሉት እንዴት ነው? የአንዲትን ወላጅ ተሞክሮ በመቀጠል እናቀርብላችኋለን። የቲ እሳቱ ወይም ደግሞ የትና የት እሳቱ እባላለሁ። የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪልስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው ሀያ ሁለት አመት አገልግያለው። የኤቲ ፋይናንሻል ኤልኤልሲ መስራችና ባለቤት ነኝ። በተለያየ ምክንያት ወደ አሜሪካ ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥማቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው? እነዛ የባህል አጀስትመንት ያስፈልገናል፣ የቫሊዩ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣነው ከኖርንበት ይዘን የመጣ ነው ጥሩ ቫሊዩ እና እዚህ ካለው ጋር አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆች ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠይቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅ እና በልጅ መሐል ራሱ በአንዱ ላይ የሚኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናትም እንደፈለገ የማይነገርበት ቦታ አለ። ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ ፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በሀያ አንደኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል እና ፍቺን ለምሳሌ ሰዎች እንደ ኖርማል ቫኒ አድርገው ወስደውታል። በሀገራችን እንደዚህ አይነት ነገር አይደለም። እናትና አባቶቻችን ስናይገል ብዙ ሚስማች የሆነ የጋብቻነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ ያን ሰው በዛ ምክንያት ብዙ ሲቸገሩ ያለሁኝ ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰነዋለ በወላጅ የምትሰነዋለ ወላጆች ሲያነሱ ከሳሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። አስራ ስድስት ሰዓት፣ አስራ ሰባት ሰዓት እስከ ሀያ ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው? እነዚህ ሰዎች በዛ ባለቻቸው አንድ ደይ ኦፍ ወይም ሁለት ቀን ደይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ አገር ዜጋ ይሁን የዚ አገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸር ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የነዛ ሰዎች የልጅ አያያዝ። እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ ካልፈቀደ ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉን የሚችሉ ሰሞናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን፣ እኛና እነሱ ባሊዎችን አንድ ነው ወይ ወይም የተቀራረበ ነው ወይ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔም ራዚያ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚበሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ቫሉ ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንን ሰው አልጠየቅም። ቤቴን ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎቹ ሰዎች ላይቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ መጠቀም ማለት ነው። ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው ቁልፍ እና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል? ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ ቢዚ ነኝ የምሰራው ነገር አለብለሽ ከመልቀቅ ሰዓት ሰዓት ስታረጅለት የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ

ከታላላቅ ሰዎች የአንደኛው እናት ለምሳሌ መጽሐፍ ማንበብ ስለማልችል ዘቅዘቅ እንኳን እንዲዛዝም ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተርነት ያበቃች የአሜሪካዊት እናት አለች። ለምሳሌ ስለዚህ እነዛን ነገሮች ስታይ እዛ ሴትዮ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገችው ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገችው። ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት እና ወላጅ የሚያስፈልጋቸው ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል። እና ወላጆች የገንዘብ አያያዛቸው እዚ ሀገር ሲመጡ ምን መምሰል አለበት? ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመቸበት ያ ምንድን ነው ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት። የስቴቱን ሕግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ ሀያ ሶስት ዓመት ሲሞላቸው ድረስ ራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሽል ሰርቪስ የሚያመጣውን ነገር ተጠቅም ያለው ፋይናንሻል አድቫይዘር ከልሆን በፊት የትሬዲንግ ትምህርት ቤቶች ገብቼ ትሬዲንግ ስለተማርኩ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ። እንደምሳሌ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነጻ የሆኑ ነገሮችን ወይም ደግሞ ወለድ ሊወዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትርስት ከእውቀት ጋር ነገር በጣም ብዙ እንደዛ ተብሎ ነትናምንታይነ ነው የሚል ንግግር አለ በኮሚኒቴያችን ነው። እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው። ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቀታቸው ይታያል። እና ምናልባት በዛ በኩል ምትመክሪያቸው ምክር ካለ እጅግ በጣም አንቺ ካየሽው በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቻቻቸውን ነገሮች ስለ ብራን ስለ ሶሻል ላይፍ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀያየር አናስብም። ይሄ እኔ የማልደግፈው ነገር ነው እና እነዚህ እነዚህ ነው በገንዘባቸው በኩል አጀስት የምናደርገው ሳናዊ ሴሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን። እና ይሄ ነው ይሄን ነው ያለን ይህ ያደረግኩት የሚሉትን የሚያርፉበትም የሚያረጉትበትም ጊዜ አለ። በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ። አመሰግናለሁ። መልካም በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። በመቀጠል ኤደን ግርመው በማህበራዊ መገናኛዎች ዘንድ ጎልተው ከነበሩ ጉዳዮች የተወሰኑትን ታስቃኝናለች። ኢትዮጵያዊው የፒያኖ ሊቅ ግርማ ይፍራሸዋ የጣሊያንን ከፍተኛ የክብር ሜዳሊያ ተሸለመ። በአዲስ አበባ የጣሊያን ኤምባሲ አምባሳደር አጉስቲኖ ባሊሴ ለኢትዮጵያዊው የፒያኖ ሊቅ ግርማ ይፍራሸዋ የጣሊያንን ከፍተኛ የክብር ሜዳሊያ ሸልመዋል። ፒያኒስት ግርማይ ፍራሿ ሽልማቱን በአዲስ አበባ በሚገኘው የጣሊያን ኤምባሲ በመገኘት ከሶስት ሳምንታት በፊት እንደ ኤሮፓያን አቆጣጠር ሰኔ 23 2022 ዓ.ም የተቀበለ ሲሆን በዕለቱ ለክብሩ በተዘጋጀው ግብዣ ላይም አርቲመስ የተሰኙት የዳንስ ቡድኖች ስራቸውን ማቅረባቸውንና እንዲሁም ደግሞ የተለያዩ ተጋባዥ እንግዶች መገኘታቸውን የጣሊያን የባህል ማዕከል በአዲስ አበባ የፌስቡክ ገጽ አመላክቷል። ግርማይ ፍራሿ በልጅነቱ ክራር በመጫወት ከሙዚቃ ጋር የተዋወቀ ሲሆን ሲሆን በ16 ዓመቱ በቅዱስ ያሬድ የሙዚቃ ትምህርት ቤት በመግባት ፒያኖ ተምሯል። በኋላም ባገኘው የውጭ የትምህርት እድል አማካኝነት ወደ ቡልጋሪያ በማቅናት በሶፊያ ግዛት ኮንዘርቫተሪ የሙዚቃ ትምህርት ቤት ውስጥ ከታላላቅ የሙዚቃ ልሂቃን ስር በመሆን እውቀቱን አዳብሯል። ከአመታት በኋላም ወደ ኢትዮጵያ በመመለስ ለስድስት ዓመታት ያህል በያሬድ የሙዚቃ ትምህርት ቤት በመምህርነት አገልግሏል። ግርማይ ፍራሿ በተለያዩ የአፍሪካ ና የአውሮፓ ሀገራት እየተዘዋወረ ስራዎቹን ያቀረበ ሲሆን ለአብነት እንደ አውሮፓውያን አቆጣጠር በ2009 ዓ ም በዩናይትድ ስቴትስ በተዘጋጀው በግርድፍ ትርጉሙ አፍሪካ ሰሜን አሜሪካን ታገኛለች ወይም አፍሪካ ሚትስ ኖርዝ አሜሪካ በተሰኘው የካሊፎርኒያ ሎስ አንጀለስ ዩኒቨርሲቲ ዩሲኤልኤ ያሰናዳው መርሃ ግብር ላይ ዝግጅቱን አቅርቧል። ግርማይ ፍራሿ በተለያዩ ሀገራት እየዞረ ስራዎቹን በግልና በቡድን እያቀረበ ይገኛል። አበባና በተለያዩ ከተሞች የሳይክል እንቅስቃሴ እንዲዳብር የሚንቀሳቀሰው መንገድ የሳይክል ቡድን ለየት ያለ መርሃ ግብር ይዞ ብቅ ብሏል። ቡድኑ በመዲናዋ አዲስ አበባ እሁድ እሁድ ጠዋት በመሰባሰብ አብሮ በመሆን በተለያዩ ቦታዎች በሳይክል በመዞር የሳይክል ስልጠናዎችን በማዘጋጀት ና በመለማመድ ላይ ያተኮረ ሲሆን አሁን ደግሞ ሰፋ ባለመልኩ የሴት ተሳታፊዎችን ቁጥር ለመጨመር ራስን ከአደጋ ለመከላከል የሚረ የራስ ቁር ወይም ሄልሜት እንዲሁም ደግሞ ሳይክሎቹን በመግዛት ለመለገስ ያቀደ ሲሆን ለዚህም የ3000 ዶላር ግብ በማስቀመጥ ጎፈንድ ሚከፍተው እየተንቀሳቀሰ እንደሚገኝ የቡድኑ መስራች ኤፍሬም በቀለ አስታውቋል። thank you ፊታችን ቅዳሜ አሊያንስ ኢትዮ ፍራንሴሲ የባህል ማዕከል የሲኒማ ዊኬንድ በማለት የተለያዩ የአውሮፓ ፊልሞችን ለእይታ እንደሚያቀርብ በፌስቡክ ገጹ ላይ ገልጿል። ከዚህ በተጨማሪም ከጉዞ ፊልምስ ጋር በመቀናጀት ፊልም ለመስራት ምንም አይነት የገንዘብ አቅም ለሌላቸው ወጣት የፊልም ተዋንያና ባለሙያዎች ለሶስት ቀናት የሚቆይ የነጻ የስልጠና እድል አመቻችቷል። በዚህ መርሃ ግብር ላይ ለመሳተፍ የሚፈልጉ ወጣቶችም እስከ መጪው ነሐሴ አምስት ሁለት ሺ አስራ አራት ድረስ ፒያሳ በሚገኘው የባህል ማዕከሉ ምዝገባ ተቋቋማ፣ እንደሚያደርግ ማስታውቋል። ይህ መስናዶም ለሁለተኛ ጊዜ የተደረገ መሆኑን የባህል ማዕከሉ የፌስቡክ ገጽ ጨምሮ ገልጿል። ከአሜሪካ ድምጽ ለተጠናቀረው የማህበራዊ ሚዲያ ዘገባዎች ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁ የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ቀጣዩ ዘገባ ወደ ዚምባብዌ ይወስደናል። በዚምባብዌ ገጠራማ ማህበረሰብ ውስጥ ያለ አንድ ድርጅት ሴት ተማሪዎች በወር አበባቸው ጊዜ ከትምህርት ቤት እንዳይቀሩ ለማድረግ በተደጋጋሚ ጥቅም ላይ ሊውል የሚችል የወር አበባ ንጽህና መጠበቂያ በመስራት ላይ ይገኛል። ጥረቱ የተጀመረው የአካባቢያቸው ሴቶች ልጆች በወር አበባ ንጽህና መጠበቂያ እጥረት ምክንያት ትምህርታቸው እንዳይስተጓጎል ለማድረግ በተነሱ የቀድሞ መምህርት ነው። ቆንጅታዬ የሮይተርስን ዘገባ እንደሚከተለው ታቀርበዋለች። ሙታሳ የምትባል የዚምባብዌ ክለ ሀገር ውስጥ የሚሰራው ቺዴዛ የተባለ የማህበረሰብ ደህንነት ማዕከል አባላት ከጨርቅ የሚሰሩ የወር አበባ ጊዜ ንጽህና መጠበቂያዎችን ይሰፋሉ። ቺዴዛ ይህንን ስራ የጀመረው የአካባቢው ልጃገረዶች የወር አበባቸው ላይ በሚሆኑበት ጊዜ በየወሩ የሚገዛውን የንጽህና መጠበቂያ ለመግዛት አቅም ስለሌላቸው በእነዚያ ቀናት ከትምህርት ቤት ቀርተው በቤት እንደሚውሉ የተቋሙ ስራ አስኪያጅ ግላዲስ ሙካራቲ ዋራ ካስተዋሉ ባላ ነው። ግላዲስ እንዲህ ይላሉ። ሁለተኛ ደረጃ ትምህርት ቤት ለሚማሩ ታዳጊ ልጃገረዶች የትምህርት ቤት ክፍያ ስንከፍልላቸው ነበር። ታዲያ በየወሩ አንዳንዶቹ ልጆች ከሁለት እስከ አምስት ቀን ለሚሆን ጊዜ ከትምህርት ቤት ይቀራሉ። ይህ ነገር አሳሰበን። የትምህርት ውጤታቸውም ጥሩ አልነበረም። በየወሩ ከሁለት እስከ አምስት ቀን ብላችሁ ብትደምሩት በዓመት ከትምህርት ቤት ውጭ የሚጠፋው ጊዜ አርባ አምስት ቀን ይሆናል ማለት ነው። ስለዚህ እነዚህ ልጆች ቀጣይነት ያለው የንጽህና መጠበቂያ ሊቀርብላቸው ይገባል ብለን አሰብን። የወር አበባ ንጽህና መጠበቂያዎቹ የሚሰሩት ከተለያዩ አይነት ጨርቆች ነው። ፍላኔል የሚባለውን የጨርቅ አይነትም እንጠቀማለን። ክብደት ስለሌለውና ለማጠብና ለማድረግ ስለሚቀል ነው ብለዋል ግላዲስ ሙካራቲወራ ሪዩዝ በተደጋጋሚ ጥቅም ላይ መዋል የሚችለውን አይነት የወር አበባ ንጽህና መጠበቂያ ለመስራት የሚጠይቀው ወጪ 80 የዩናይትድ ስቴትስ ሳንቲም ነው። ለ18 ወራት ሊጠቀሙበት ይችላሉ። በሚያስፈልጋቸው ጊዜ ይጠቀሙበትና ታጥቦ ፀሐይ ላይ ይደርቃል። ፀሐዩ ኃይለኛ ስለሆነ ጎጂ የሆኑ ታዋሲያን ቢኖሩ እንኳን ያጠፋቸዋል። ደጋግመው ሊጠቀሙበት ይችላሉ። የ60 ዓመቷ የቀድሞ መምህርት ግላዲስ ሙካራቲዋራ ሕይወታቸውን የመንደራቸውን ሴቶች ልጆች በትምህርት ኮትኩተው ለማብቃት የሰጡ ሴት ናቸው። ግላዲስ ሴቶች ልጆች የራሳቸውን ገቢ እያገኙ ቤተሰባቸውን እየመገቡ መኖር እንዲችሉ የሚያስችላቸውን ስልጠና በመስጠትም ይረዳሉ። ስራውን በበጎ ፈቃደኛ ሴቶች የሚያከናውነው ይህ ድርጅት የሚያመርታቸውን የወርሃዊ ንጽህና መጠበቂያዎች ለአካባቢው ነዋሪዎች በዝቅተኛ ዋጋ ይሸጣል። የተለያዩ በጎ አድራጎት ድርጅቶችም ይገዙና በሀገሪቱ ዙሪያ ላሉ ሴት ተማሪዎችና ችግረኛ ለሆኑ ወጣት ሴቶች ያከፋፍላሉ። የዩኒቨርሲቲ ተማሪ የሆነችው ሊ ቹሲኮ አንዷ የዚህ አቅርቦት ተጠቃሚ ነች። እንዲህ ትላለች፤ ይሄ የንጽህና መጠበቂያ ዋጋው በጣም ርካሽ ነው። አንዱን ለአንድ ዓመት ተኩል መጠቀም ይቻላል። አምስቱ በአራት ዶላር ነው የሚገዛው። ስለዚህ በየወሩ በምን ልግዛ ብሎ መጨነቅም አይኖርም። ይህ የቺዴዛ ማዕከል ፋብሪካ በየቀኑ እስከ ስድስት መቶ የሚደርሱ የሚታጠቡ የወር አበባ ንጽህና መጠበቂያዎችን እንደሚያመርት ተገልጿል። ትናንትና እናመሰግናለን። በኦርገን ኢዩጂን እየተደረገ የሚገኘው 18ኛው የዓለም አትሌቲክስ ቻምፒዮን ቀጥሏል። ከዛ ጋር የተያያዘ አንድ መረጃ እናገራችሁ። ዛሬ ላይ በስድስተኛ ቀኑ ስፖርታዊ ውድድሮች ተካሂደዋል። በ3000 ሜትር መሰናክል ሩጫ ውድድር ካዛኪስታንና ኢትዮጵያ የሜዳሊያ ሰንጠረዥን ተቆጣጥረዋል። ካዛኪስታንን የወከለችው ትውልደ ኬንያዊቷ ኖራ ጀሩቶው ውድድሩን በ8 ደቂቃ ከ53 ሴኮንዶች ከ2 ማይክሮ ሴኮንድ በመጨረስ የወርቅ ሜዳሊያ ባለቤት ሆናለች። እንዲሁም ደግሞ በዚሁ ውድድር ላይ ኢትዮጵያን ከወከሉት አትሌቶች መካከል አንዱ የሆነችው ወርቁሃ ጌታቸው የብር ሜዳሊያ አሸናፊ ሆናለች። ወርቁሃ ውድድሩን ያጠናቀቀችው በ8 ደቂቃ ከ54 ሰከንዶች ከ61 ማይክሮ ሰከንዶች ነው። ሌላኛዋ የሀገሯ ልጅ መቅደስ አበበ በበኩሏ ከአሸናፊዋ ሰዓት በሶስት ሰከንዶች ብቻ ዘግይታ በመግባት የነሐስ ሜዳሊያ ተሸላሚ ሆናለች። አጠቃላይ የሀገራት የሜዳሊያ ሰንጠረዡን ዩናይትድ ስቴትስ በስድስት ወርቅ፣ አምስት ብርና ስምንት ነሐስ ሜዳሊያዎች፣ በድምሩ በ19 ሜዳሊያዎች ትመራለች። ይህ ዝግጅት እስከተጠናቀረበት ሰዓት ድረስ ያለውን ቁጥር ነው የምነግራችሁ። ኢትዮጵያ የዛሬ ተጨማሪ ድሎቿ ተደምረው በሶስት ወርቅ፣ አራት ብርና አንድ ነሐስ ሜዳሊያዎች በአጠቃላይ በስምንት ሜዳሊያዎች በቻምፒዮናው ተሳታፊ ከሆኑ ሀገራት መካከል በሁለተኛ ደረጃ ላይ ትገኛለች። ቻይና በሁለት ወርቅ በአንድ ብርና በአንድ ነሐስ ሜዳሊያዎች በድምሩ በአራት ሜዳሊያዎች በሦስተኛ ደረጃ ላይ ይገኛል። የሙዚቃ ስተወስድ እንመለስ። ዜና ጋር አብራችሁ ስለቆያችሁ በእጅጉ እናመሰግናለን። ወመስተ እንግዲህ ሀብት አምስኙም በድምፅና በምስል ደግሞ ኤልያሳ ስማረ ነበር። እስካሁን ድረስ አብረናችሁ ነበር። ሰላም ሰንብቱ። መልካም ምሽት ይሁንላችሁ።